አንቲ ውቱ ማይ ጠንት ዘወርቅ እንተ ጾርኪ ፍመሳት ብሩክ ዘነሳ መቅደስ ዘይሰሪ ሃጢአተ ወይ ደመስ ይገ ዝውቱ ዘእግዚአብሔር ቃል ዘተሰባም ነኪ ዛይረገ ላብሁ ሪሶ ጣነው መስዋይተ ስሙረ ሳሊ